የኢትዮጵያው ጠቅላይ ሚኒስትር አቢይ አህመድ የገቡትን ቃል በተግባር እንዲፈጽሙ እንጠብቃለን ሲሉ የተቃዋሚ ፓርቲዎች መሪዎች አስታወቁ። ከተለያዩ የማኅበረሰብ ክፍሎች ጋር የሚያደርጉትን ውይይት የቀጠሉት ጠቅላይ ሚኒስትሩ ማምሻውንም ከተቃዋሚ ፓርቲዎችና የሲቪክ ማኅበረሰብ ተወካዮች ጋር ተገናኝተዋል። የጠቅላይ ሚኒስትሩ እንቅስቃሴዎች ለብዙ መገናኛ ብዙሃን ዛሬ ዝግ ተደርገዋል። ሆኖም በሥነ ሥርዓቱ ላይ የተገኙ ሁለት የተቃዋሚ ፓርቲ መሪዎችን እስክንድር ፍሬው በስልክ አነጋግሯል። ማምሻውን በብሔራዊ ቤተ መንግስት እየተካሄደ ባለው የራት ግብዣ ስነ ስርዓት ላይ የተገኙት የተቃዋሚ ፓርቲና የሲቪክ ማህበረሰብ መሪዎች፣ የሃይማኖት መሪዎች እና ታዋቂ ግለሰቦች ናቸው። ጠቅላይ ሚኒስትር ዶክተር አብይ አህመድ አጠር ያለ ንግግር ማድረጋቸውንና በበዓለ ሲመታቸው ቀን የገቡትን ቃል በድጋሚ ማረጋገጣቸውን እነዚሁ የተቃዋሚ ፓርቲ መሪዎች ለአሜሪካ ድምፅ ተናግረዋል። ከዚያው ከብሔራዊ ቤተ መንግስት በቅድሚያ በስልክ ያነጋገርኳቸው የሰማያዊ ፓርቲ ሊቀመንበር አቶ የሺዋስ አሰፋ ናቸው። አጠቃላይ ንግግራቸው እዛ ላይ ገለጹ፣ ጥሩ ነው ማለት ይቻላል። መጀመሪያ ከተናገሩት የሚከራረብ ነው። መጀመሪያ ከተናገሩት ሲሉ ቃለ መሀላ በፈጸሙበት ቀን ለኢትዮጵያ ሕዝብ ባደረጉት ንግግር ላይ ከተናገሩት ማለት ነው። በዛ መጠን አይደለም፣ በእውነት ለማለት ግን፣ በአጠቃላይ ጥሩ የሚባል ነው። ምን ጠብቃችሁ ሄዳችሁ እናንተ? ምን አገኛችሁ? ምን አላገኛችሁም? አቶ ዮሽዋስ፣ እንግዲህ እኛ የሚጠብቀን ይሄድ ነው። ሁሉን አቀፍ የሆነ ወይ መሰረቱ ይሄ ንግግር ይሄ እዚህ መገናኘታችን ራሱ የመጣው በህዝብ መስዋዕትነት ብዙ ወጣቶች ሞተውበት ቆስለውበት ነው የመጣው። እና ይሄ ውይይት ኢትዮጵያን ከትናንት የተሻለች ለማድረግ የሚችል እንዲሆን እንደሚወጣ እናደርግ ነበረ። ንግግሩም የዚ አይነት ይዘት አሁን ለምሳሌ ይሄ ውይይት የመጣው በብዙ ወጣቶች መስዋዕትነት መሆኑን አልገለጸም። እሱን ይገልጣል ብለን ተስፋ እናደርግ እንጠብቅ ነበረ። እንግዲህ የእኛ እምነት ዶክተር አብይ ኢትዮጵያን ወደ ዲሞክራሲ ለመቀየር ልዩ ይሆናሉ ብለን ነው የምናስበው የነበረው እና እንግዲህ ያንን ለማድረግ የሚያስችል ንግግር ነበር የጠበቅነው። ዞሮ ዞሮ የሚቀራረብ ነው ተስፋ የሚጣል ጠቅላይ ሚኒስትሩ ማምሻውን ያደረጉትን ንግግር በአዎንታዊ መልኩ እንደተቀበሉት የገለጹት ሌላው የተቃዋሚ ፓርቲ መሪ የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ዶክተር መረራ ጉዲና ወደ ተግባር እንዲቀይር ግን እንጠብቃለን ብለዋል። ከዚህ በፊት በዓለ ሲመቱ ላይ አደረገውን ባላነሰ ሁኔታ ተናግሯል። በተለይ ስለ ተቃዋሚ ፓርቲዎች ያው እንግዲህ እንደሚታወቁት ዋናው ጉዳይ ምንድን ነው፣ ፈረንጆች የሚሉት ዎክ ዩ ቶክ የሚሉት ነገር አላቸው፣ ዎክ ዩ ቶክ ኢህአዴግም በጠቅላይ ሚኒስትሩ ስለሚናገሩት ነገር በዛ አቅጣጫ ለመሄድ ለመራመድ ያንን ጉዞ ለመጓዝ ዝግጁ ናቸው የሚለው ጥያቄ ነው እና ዋናው እሱን ነው። እናንተ የምትጠብቁት ከዚህ በኋላ ተግባሩን ነው ነው ዋናው የታሪክ ፈተና ተግባር ነው። የታግር የተግባር ፈተናውን ካለፉ ኢህአዴግን ካለፈ መሰረታዊ ጥያቄ እየጠየቀ ነው። ይህ መሰረታዊ ጥያቄ ደግሞ ያው እንደምታውቀው ለመቶ ሚሊዮን ኢትዮጵያ ህዝቦች የሚበቃ ለመፍጠር ካልተዘጋጁ በንግግር ብቻ የምለወጥ የምናልፈው የሚያልፈው የታሪክ ፈተና አይሆንም። ስሙ የሚናክሩ እየተጓዙ እንደሆነ እናያለን ማለት ነው። ከተቃዋሚ ፓርቲዎች ጋር ግን ለድርድር ዝግጁ መሆናቸውን ገልጸዋል። ይሄን እንዴት አየ ለወደፊቱ እንገናኛለን ነው እንጂ የተለየ እንትን የለም። የተቆረጠ ቀን የለም። እየተቆረጠ ቀን የለም። የተቆረጠ ነገር የለም። በመግቢያው ላይም እንደተገለጸው ይህ ሥነ ሥርዓት ለበርካታ የመገናኛ ብዙኃን ዝግ በመደረጉ ከተቃዋሚ ፓርቲ መሪዎች እንደዚሁም ከመንግስት የስራ ኃላፊዎች ጋር ተጨማሪ ቃለ መልሶችን በማድረግ በሌላ ዘገባ እመለስበታለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ